ኢራን የዩናይትድ ስቴትስ ወታደሮች በሚገኙባቸው የኢራቅ የጦር መደቦች ላይ የሚሳይል ጥቃት ካደረሰች በኋላ ዛሬ ረፋድ ላይ ከዋይት ሃውስ የተናገሩት ፕሬዝደንት ዶናልድ ትራምፕ አንደበታቸው በአመዛኙ የተለሳለሰ ነበር። የጦር ኃይላቸውን ጥንካሬና የሀገራቸውን ምጣኔ ሀብት ግዝፈት በአጽንኦት በተናገሩበት ለዘጠኝ ደቂቃዎች የዘለቀ ንግግራቸው በከርሰ ምድር ዘይትና በጋዝ ምርት ከየትኛውም የዓለም ሀገር የቀደምን በመሆናችን ስለዚህ ጉዳይ መካከለኛው ምስራቅ እምብዛም አያሰጋንም ብለዋል። ፕሬዚደንቱ የዛሬው የኢራን ጥቃት ያደረሰው የከበደ ጉዳት እንደሌለም ተናግረዋል። ምንም የሰው ጉዳት አልደረሰብንም። ወታደሮቻችን ሁሉ ደህና ናቸው። በወታደራዊ መደቡ ላይ የደረሰውም እጅግ አነስተኛ ጉዳት ነው። ታላቆቹ የአሜሪካ ኃይሎች ለምንም ዝግጁ ናቸው። ኢራን የተሳሳተች ይመስላል። ጉዳዩ ለሚመለከታቸው ወገኖች ሁሉ ደግሞ ይህ መልካም ነው፣ ለዓለምም በጎ ነው። አንዳችም የአሜሪካም የኢራቅም ሕይወት ያልጠፋው አስፈላጊ ጥንቃቄ ቀድሞ በመደረጉና ወታደሮቹም ከዚያ እንዲርቁ በመደረጉ የማስጠንቀቂያው ሥርዓትም በአግባቡ በመሥራቱ መሆኑን ተናግረዋል። ፕሬዚደንት ትራምፕ ቴህራን እመታለሁ እንዳለችው አድርገዋለች። ባለፈው አርብ ስለ ተገደሉባት የልዩ ጦር አዛዦ ግድያ አጸፋ እንዲሆን በሚል ኢራቅ ውስጥ የሚገኙ ሁለት የአየር መደቦችን ዛሬ ማለዳ ላይ በሚሳይል ደብድባለች። መደቦቹ ወትሮ የዩናይትድ ስቴትስ ወታደሮች የሰፈሩባቸው ናቸው። ትልቁ አል አሳድ የጦር መደብ የሚገኘው ከዋና ከተማይቱ ባግዳድ በስተ ምዕራብ ስድሳ ኪሎ ሜትር ርቀት ላይ ነው። ሌላው ደግሞ በከፊል ራስ ገዝ ኩርዲስታን ውስጥ የሚገኘው የኢርቢል አየር መደብ ነው። ኢራን ከጀኔራል ቃሲም ሱሌማኒ አስከሬን ቀብር መልስ ወደ ሁለቱም መደቦች ነው ሚሳይሎቹን የተኮሰችው። ደርሷል የሚባል ጥቃት እስከ ረፋዱ ድረስ ሲገመገም ቆይቷል። ኢራናውያኑ ግን ያንን ያደረጉት አሁን ብለው ይሆን? ኢራናውያኑ የተነጣጠረ ኢላማዎቻቸውን በትክክል ለመምታት የምድር ለምድር ተምዘግዛጊ ሚሳይሎችን የመረጡ ይመስላል። አጸፋ ለመስጠት የሞከሩ ቢሆንም ያንን መፈጸም የፈለጉት በእጅ አዙር በሚደግፏቸው ሚሊሻዎች በኩል። ነገር ግን በበላይ መሪያቸው አሊ ኻሜኒና በጦር አዛዦቻቸው ቁጥጥር እንዲሆን ነው የሚደረገው። ሁሉ ከእጃቸው እንዲወጣ አለመፈለጋቸው ግልጽ ነው። ባልደረባዊ ሪቻርድ ግሪን ያነጋገራቸው የአትላንቲክ ካውንስል ባልደረባው ታመስ ዋሪክ ትንታኔና ድምዳሜን ነው የሰማችሁት። በሁለቱ የኢራቅ የጦር መደቦች ላይ የተፈጸመው ድብደባ አሜሪካ ለፈጸመችው ግድያና ጥቃት ተመጣጣኝ አጸፋ ነው ብለው እንደሚያምኑ የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ዛሬ በትዊተር ተናግረዋል። የኢራን የበላይ መሪ አያቶላ ሐሜኒ ግን የዛሬውን ጥቃት ለአሜሪካ ገና ጥፊ ነው ብለውታል። ብልሹ ሲሉ የጠሩት የአሜሪካ በአካባቢው መገኘት ማብቃት አለበት ሲሉም ዝተዋል። ፕሬዚደንት ትራምፕ በዛሬው የዋይት ሃውስ ንግግራቸው ባለፈው አርብ በእኔ ትእዛዝ ተወግደዋል ያሏቸው ሱሌማኒ ለብዙ የሽብር ጥቃቶች ተጠያቂ እንደሆኑ መናገራቸውን የዋይት ሃውስ ሪፖርተራችን ስቲቭ ኸርማን ዘግቧል። አውሮፓውያኑ የዛሬውን የኢራን ጥቃት ለማውገዝ ጊዜ አላባከኑም። እንግሊዝ እንዲያውም እንዲህ ዐይነት የግድ የለሽነትና አደገኛ አድራጎት እንዳይደገም ስትል አስጠንቅቃለች። የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ በመጻር ኢራቅ ውስጥ የነበረውን የልምምድና ሥልጠና መርሃ ግብሩን ማቋረጡንና ብዙዎቹም አጋር የሆኑ የአውሮፓ መንግሥታት በፋርስ ባሕረ ሰላጤ አካባቢ አዲስ ጦርነት ሊቀጣጠል ይችላል በሚል ስጋት ወታደሮቻቸውን ከኢራቅ ለማራቅ ወስነዋል። ከዛሬ ማለዳው የኢራን የሚሳይል ድብደባ በኋላ እንግሊዝ ወታደሮቿን ቆጥራ ሁሉም ደህና መሆናቸውን ማረጋገጧን ሄንሪ ሪጅዌል ከለንደን ዘግቧል። በርከት ያሉ ሄሊኮፕተሮችንም በተጠንቀቅ አቁማለች። እዚያው ኢራቅ ውስጥ የመከላከያ ሚኒስትሯ ቤን ዋላስም ዛሬ ለንደን ላይ በሰጡት ቃል ዩናይትድ ስቴትስ ራሷን የመከላከል መብት አላት ብለዋል። ኢራን ሪን ር ታርጊንግ ዲሲደንትስ ን ዩሮፕ ከኢራን እየሸሹ የወጡ ዜጎቿን አውሮፓ ውስጥ ለማሳደድ የሚሆን ሲቪል መርከቦችን በመጥለፍ ኢራን በአካባቢው የረብሻ እንቅስቃሴዎችን አጠናክራለች። ይህ የማበጥ ጠባይ ደግሞ ሀይ ሳይባል ሊቀጥል አይችልም። እንግሊዝ፣ ፈረንሳይና ጀርመን ባወጡት የጋራ መግለጫ ሁሉም ወገኖች ነገር ከማቀጣጠልና ከማራገብ እንዲቆጠቡ ጥሪ አስተላልፈዋል። ለእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ይህ ሁኔታ የመጀመሪያው ዓለም አቀፍ ፈተና ነው። የሁለቱም ወገኖች አቋም ምን ያህል የከበደ እንደሆነ የቀድሞ የእንግሊዝ ጦር ጠቅላይ ኤታማጆር ሹም ሪቻርድ ዳናት ያብራራሉ። ብሪጅ ብትዊን ዩናይትድ ስቴትስ ፖሊሲ ኮንፍሮንቴሽን ንግ ዩሮፒያን በዩናይትድ ስቴትስ የግጭት ፖሊሲና በአውሮጳው ስሉስ በፈረንሳይ በጀርመንና በእኛ ዘንድ ያለውን ንግግሮችን አጠናክሮ በመያዝ ፍላጎት መካከል ያለውን ሁኔታ ለማቻቻልና ለማስታረቅ መጣር እጅግ የከበደ ሚዛን ለማስጠበቅ የመጣር ፈተና ነው። ምንም እንኳ የጀኔራል ሱሌማኒን መገደል ተከትሎ ለሁለት ሺህ አስራ አምስት ዓመተ ምሕረቱ የኒውክሌር መርሃ ግብር ስምምነት ሙሉ በሙሉ እንደማትገዛ ቴህራን በይፋ ብታሳውቅም አውሮፓውያኑ ግን ገና ተስፋ ለመቁረጣቸውን የአትላንቲክ ካውንስል ተንታኝ ሄሊ ዳግሬስ ለቪኦኤ ተናግረዋል። ሊገለው የሚችል ጦርነት እስካልተነሳ ድረስ የኒውክሌር ስምምነቱ የሞት አይመስለኝም። የኔቶ ዋና ጸሐፊ የንስ ስቶልተንበርግም ይህንን የጦርነት ወሬ አብዝተው ከሚጠሉት መካከል መሆናቸውን እየተናገሩ ነው። ከአዲስ ግጭት የሚጠቀም ማንም ስ በሌላ በኩል ደግሞ ሩሲያና ቻይና የሱሌማኒን ግድያ አውግዘዋል። እንዲያውም የሩሲያው ፕሬዚደንት ቭላዲሚር ፑቲን የኢራን የቅርብ የሆኑትን የሶሪያውን አቻቸውን ባሻር አል አሳድን ደማስቆ ድረስ ሄደው ጎብኝተዋል። መካከለኛው ምስራቅ ውስጥ በተለያዩ አካባቢዎች የተቀሰቀሰው ቁጣ በየአደባባዩ ሲገነፍል ሰንብቷል። ኢራን፣ ኢራቅ፣ ቱርክ፣ በፍልስጤም ግዛቶችና ሊባኖስ ውስጥ ሕንድና ፓኪስታን ሳይቀሩ አሜሪካን የሚያወግዙ ሰልፎች ተካሂደዋል። የኢራን የረዥም ጊዜ ባላንጣ እስራኤል ግን በሱሌማኒ መወገድ ደስተኛ ነች። ወሳኝና ፈጣን የአሜሪካ እርምጃ ብለዋለች። የጦርነት ወሬ አብዝቶ ያንዣበበ ባለበት ጊዜ ኢራን በረድ ትልና ሁከት ይወገድ ይሆናል የሚል ተስፋም ጨርሶ አልጠፋም። ፕሬዚደንት ትራምፕም በዛሬ ንግግራቸው ከዛቻ ይልቅ ለኢራን ሕዝብና መንግሥት ሲሉ መልእክት አስተላልፈዋል። ኢራን ለኢራን ሕዝብና መሪዎች እኛ የምንፈልገው እጅግ ታላቅ የሆነና የሚገባችሁ የወደፊት እጣ ፋንታ እንዲኖራችሁ ነው። በሀገር ውስጥ ብልጽግና እንዲኖራችሁ፣ በዓለም አቀፍ ደረጃም ከሌሎች አገሮች ጋር በመጣጣም እንድትኖሩ ነው ፍላጎታችን። ዩናይትድ ስቴትስ ሰላምን ከሚፈልጉት ጋር ሁሉ አብራ ለመቆም ዝግጁ ነች። የኢራን የውጭ ጉዳይ ሚኒስትርም ከዛሬው ድብደባ በኋላ ባስተላለፉት መልእክት ሀገራቸው ራሷን ከጥቃት ከመከላከል ያለፈ የጦርነት ፍላጎት እንደሌላት ተናግረዋል።